ማክሰኞ ጥር 26 2018፣ አድማጮቻችን እንደምን አመሽታችኋል። የኤስቢኤስ አማርኛ ራዲዮ ፕሮግራም አጫጭር ዜናዎችን እነሆ። ዜናዎቹን የማስደምጣችሁ ካሳሁን ሰቦቃ ነኝ። የአውስትራሊያ ማዕከላዊ ባንክ በዛሬው ዕለት የወለድ መጠን ጭማሪ በማድረግ አሁን የነበረውን የ3.6 በመቶ የወለድ መጠን ወደ 3.85 በመቶ ከፍ አድርጓል። የማዕከላዊ ባንኩ በኖቬምበር 2023 ከ4 ነጥብ 10 በመቶ ወደ 4 ነጥብ 35 በመቶ የወለድ መጠንን ከፍ ካደረገው ወዲህ አዲስ ጭማሪ ሲያደርግ ይህ የዛሬው ጭማሪ ለመጀመሪያ ጊዜ ነው። ለወለድ መጠን ጭማሪው አስፋቢ ሆነው ባለፈው ሳምንት በአውስትራሊያ ስታሲክስ ቢሮው የዋጋ ግሽበት ንረት ዳታ ይፋ መሆንን ተከትሎ ሲሆን የማዕከላዊ ባንኩ የዛሬው የወለድ መጠን ጭማሪ ሲጠበቅ የነበረ ነው። የዋጋ ግሽበቱን ዳታ ተመርኩዘው የአውስትሬሊያ አራቱ ትላልቅ ባንኮችና የምጣኔ ሀብት ተጠባቢዎች የወለድ መጠን ጭማሪው እውን የመሆን ዕድልን አስቀድመው ሲያመላክቱ ነበር። የፌዴራል መንግስቱ በጅሮንድ ጅም ቻልመርስ መንግስታቸው የዋጋ ግሽበቱን ለመቆጣጠርና የኑሮ ውድነትን ለመቀነስ ተጨማሪ ብርቱ ጥረቶች ማድረግ እንደሚገባው የሚገነዘብ መሆኑን ተናግረዋል። አክለውም ችግሮቹን መረዳት ብቻም ሳይሆን የመድኃኒት ዋጋዎችን በማርከስ የግብር ቅናሾችን በማድረግ የተማሪዎችን ዕዳ ቅነሳ የመሳሰሉ ግብራዊ እርምጃዎችን ወስደናል ብለዋል። የወለድ ጭማሪው በአንድ 60000 ብር የቤት ብድር ባለበት ተበዳሪ ላይ በዝቅተኛ ወርሃዊ ክፍያው ላይ የ90 ዶላር ጭማሪን ያሳድራል። የኒው ሳውዝ ዌልስ ፖሊስ የእስራኤል ፕሬዚደንት አይዛክ ሄርዞግን ከፌብሩዋሪ 8 እስከ 12 የሚቆየውን የአራት ቀናት ጉብኝት አስመልክቶ የጣለውን የተቃውሞ ሰልፍ እንቅስቃሴ ለ14 ቀናት ማራዘሙን ሲገልጥ የፍልስጤም ድጋፍ ቡድን ግና በቅዳቸው መሠረት እሁድ ፌብርዋሪ 9 የተቃውሞ ሰልፋቸውን እንደማያካሄዱ አስታውቋል። ፖሊስ በዘረጋው እገዳ መሠረት የማዘጋጃ ቤት አዳራሽ ሰሜናዊው የሲድኒ ከተማና ምስራቃዊ ክፍለ ከተማዎችን ያካተተ ሲሆን ሃይድ ፓርክን ግና ሳያካትት ቀርቷል። ይሁንና የፍልስጤም ድጋፍ ቡድን ቃል አቀባይ ጆሽ ሊስ እኛ በማዘጋጃ ቤት አዳራሽ ፊት ለፊት ሰላማዊ ተቃውሞችን ለማሰማት እንታደማለን። ፖሊስ ከኛ ጋር ተባብሮ ከሰራ ሰላማዊ ሰልፉ በጥሞና ይጠናቀቃል ሲል ተናግረዋል። ለፖሊስ በኒው ሳውዝ ዌልስ ፓርላማ የተሰጠው ሰልፎችን የማገድ ስልጣን ህገ መንግስታዊ መብቶችን ይጸረራል በሚል ክስ የተመሰረተበት ሲሆን አቤቱታው በፍርድ ቤት ሊታይ ለፌብሩዋሪ 26 ቀን ተቆርጦለታል። የቀድሞው ሊብራል ሴናተር ኮሪ በርናርዲ የፖሊን ሃንሰንን ዋን ኔሽን ፓርቲ ተቀላቀሉ። ከቀድሞው የናሽናልስ ፓርቲ መሪና ምክትል ጠቅላይ ሚኒስትር ባርናቢ ጆይስ ቀጥሎ ዋን ኔሽንን ሲቀላቀሉ ሁለተኛው ከፍተኛ ባልርክን ፖለቲከኛ ሆነዋል። አቶ በርናዲ በመጭው ወርሃ ማርች ደቡብ አውስትራሊያ ውስጥ በሚካሄደው ክፍለ ሀገራዊ ምርጫ በተወዳዳሪነት ይቀርባሉ። ይህ በእንዲህ እንዳለም ተነጣጥለው ያሉት የቀድሞ ቅንጅት አባላት የሊበራልና ናሽናልስ ፓርቲ መሪዎች እርቀ ሰላም አውርደው ዳግም ጥምረታቸውን ለማቆም ያካሄዱት ውይይት ፍሬ ሳያፈራ ቀርቷል። በዛሬ ለመጀመሪያ ጊዜ በ2026 በተሰየመው ፓርላማም ተነጣጥለው ተቀምጠዋል። ተጨማሪ ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ድረ ገጻችንን ይጎብኙ።